በሳውዲ አረቢያ ህገ ወጥ ናችሁ ተብለው ወደ ሀገራቸው መመለስ የሚፈልጉ ኢትዮጵያውያን እየተግላሉ መሆናቸው እየተገለጸ ነው። ጅዳ የሚኖረው ጋዜጠኛ ነብዩ ሲራክ እንደተናገረው የአየር ትኬታቸውን የገዙ ተመላሾች በአውሮፕላን ጣቢያ ሲንከራተቱ ነው የሚውሉት። ወደ ሀገራቸው ለመግባት ፍላጎት ያሳዩት የተሟላ ሰነድ ይዘው እንደውም ቲኬት ሁሉ የቆረጡም ሳይቀሩ ወደ አየር መንገድ በጅዳ ሪያድ እና ወደ ተለያዩ ከተሞች ባሉ የአየር ጣቢያዎች ሄደው ሊሳካላቸው አልቻለም። ብዙዎቹ እየተመለሱ ነው ያሉትኝ። የአውሮፕላን እጥረት አለ። ሰዎች እየደወሉ ያለቅሳሉ። ቤታቸውን ለቀዋል። ንብረታቸውን ሰደዋል። ሳል በነገራችን ላይ የዚህ የአውሮፕላን ችግር ብቻሳው እዚ ያሉ ስግግ ነጋዴዎች ኢትዮጵያውያን እራሳቸው ካርጎን ልካለን እያሉ የሰውን ገንዘብና እቃ ሰብስበው አያያዙ በጣም በሚያሳዝን እቃቸውን በጥሩ ሁኔታ ይዘውላቸዋሉት ካርጎ ማቁሟልኝ እንግዲህ በሀገሪቱ ይኖሩ የነበሩ ይህን ያገል ህገወጥ ሰዎች ሀገሪቱን ለቀው ወጡ ተብሎ ከሳውዲ አረቢያ መንግስት የሚሰማ ዘገባ አለ ወይም መግለጫ። እንግዲህ የወጣውን ሰው በሚመለከት አሁንም በጅዳ ቆንስልና በኢትዮጵያ ኤምባሲ ሪያድ አካባቢ የሚነገር ግልጽ ማስረጃ የለም። ነገር ግን በውጭ ጉዳይ ሚኒስትር ቃል አቀባይ በኩል ሰማንያ ሺህ ሰው እንደተመዘገበ ወደ አምሳ ሺህ የሚጠጋ ሰው እንደወጣ ይናገራል። ያም ማለት ግን መንግስት በተደጋጋሚ አራት መቶ ሺህ ሰው አለ ብሎ ከሰጠው አሀዝ ጋር ሲወዳደር የወጣው ሰው ማለት ምንም ማለት አይደለም። በጣም ብዙ ሰው የሳውዲዎች የሚወስዱን ውሳኔ Ich im und ሀገሩ የሸሸበት ሁኔታ ላይ ያለው እና ሰው በከፊልም እንኳን ወጡ አልሚቻልበት ሁኔታ ያለው ከዚህ ሌላ ክስ አለባቸው ተብለው ከሳውዲ አረቢያ የመውጫ መንገዱን ያጡ ወደ የመን እየተጓዙ መሆናቸውን ጋዜጠኛ ነብዩ ሲራክ ተናግረዋል። ግማሹ እዚህ ሀገር አለ የተባለው በወጥ ነዋሪ ኢትዮጵያ መንግስት ኮንትራት ከመጡት አምስት መቶ ሺህ ያክሉ ግማሹ ያህል እኮ በህጋዊ መንገድ መጦ የመብት ማስጠበቁ ሳይሳካለት ቀብቶ አሁንም ደሞዙ ተቀምቶ በተለያዩ ምክንያቶች ከወሰዱ ጋር ተቃልተው እንዲሁም በዚህ ክስ ያለባቸው ሰዎች ተስፋ ቆርጠው ቤታቸው ሁሉ ተቀምጠዋል ይሄ ብቻ አይደለም ስለዚህ ሀገር መውጣት ካልቻልን እያሉ በየመን በኩል ለመውጣት ሁሉ ሞካ እያደረጉ እንደሆነ ሰምቻለን በሳውዲ አረቢያ ህገ ወጥ የተባሉ ኢትዮጵያውያን ወደ የመን እየገቡ መሆናቸውን ሰንአ የመን የሚገኘው ተባባሪ ዘጋቢያችን ግሩም ተክለ ሃይማኖት ገልጾልናል ግሩም እንደሚለው ከየመን ወደ ሳውዲ አረቢያ እገባለሁ ብሎ የሚጓዘው ኢትዮጵያዊ ጥቂት አይደለም ከኢትዮጵያ በጅቡቲ ቀይ ባህርን ተሻግረው በየመን አድርገው ወደ ሳውዲ እየገቡ ነው ያሉት። በአየር እየተመቱ ነው ያሉት። እንደገና ደግሞ ከሳውዲ አረቢያ ደግሞ የቀበሌ መታወቂያ የሚያያዙት ኢትዮጵያ ስም መግኘት የማይችሉት ወንጀል አለባችሁ መውጣት አትችሉም የተባሉት ደግሞ ከሳውዲ አረቢያ እንደገና ወደ የመን እየሸሹ እየገቡ እየተያዙ እስር ቤት ነው ያሉት። ሳአዳ የምትባል ከተማ ውስጥ እስር ቤት ሞልቷል እየያዟቸው። ማለት የሳውዲ አረቢያ መንግስት ምናልባት ያወጣውን የምህረት አዋጅ ቀነ ቀጠሮ ሊያራዝም ይችላል። ምናልባትም ነገ መግለጫ ይወጣል የሚለው ወሬ መናፈስ ከጀመረ አስር ቀናትን ደፈነ። ያለን በጅዳ ነዋሪ የሆነው ጋዜጠኛ ነብዩ ሲራክ በመቀጠል እንግዲህ ይህን ነገር ከሳምንት ጀምሮ የተለያዩ መረጃዎች ከኢትዮጵያ ኤምባሲ ሳይሆን ከተለያዩ ኤምባሲ አካባቢ የሚሰሩ ሰዎች እና በጎ ስራ ይሰሩ የነበሩ ከተለያዩ ኤምባሲ እና ቆንስል ግንኙነት ያላቸው ሰዎችን ለማጣራት ሞክሮ የነበር አንዳንድ የመራዘም ሁኔታ ይኖራል የሚል ተስፋዎች ገልጸውልኝ አንድ ያም ሆኖ ግን ካምንም የተሰማ ነገር የለም። ያም ሁሉ ሆኖ ግን ጠነገደቡ ውድ ያልቃል ቢባልም እስካሁን ከተማው አካባቢ የመያዝ የማሳደድ መበርበር እንደዚህ አይነት ነገሮች አልተጀመሩም። ያም ቢሆን ግን መጠበቁ ሳይሻል የሚቀር አይመስለኝም። የሳውዲ አረቢያ ተመላሽ ኢትዮጵያውያንን ጉዳይ በተመለከተ በርካታ ተከታታዮቻችን ችግር ያሉትን በድምፅ መልእክት ያካፍሉናል። በደቡብ ወሎ የሚገኙ አንድ አድማጫችን በአካባቢያቸው በሚገኘው የአውቶቡስ መናኸሪያ የሳውዲ ተመላሾችን አገባብ ሁኔታ አይተው ነበር። ትናንት እንደ አጋጣሚ ወደ መናሀሪያ አካባቢ ሄጄ ነበረ። ከሳውዲ አረቢያ አልፎ አልፎ የሚመጡ ሰዎች አሉ። የሆነ ፎርም ተይዞ ስማቸው ይመዘገባል። ከመኪና ላይ ሲወርዱ ምንድን ነው ብለው ሲጠይቁ፣ አይ የመጣችሁትን ሪፖርት ለማድረግ ነው። ለምንድን ነው የሚጠቅመን? አይ ያን ወደፊት እንነጋገርበታል። ሪፖርት ለማድረግ ነው ተብሎ ስማቸው የሚያርፉበት ስልካቸውም ጭምር ይመዘገባል። ነገር ግን ያልነበረም እንደኔ መሆን የሚገባው ነገር ቢያንስ እዚህ ያሉት አሁን እዚህ ሀገር ውስጥ የገቡት አገር ውስጥ ያልገቡትን ትምህርት እንዲሰጡ ዘንድ የእውነት በቃ የእውነት ስራ የሚፈጠርላቸው አይነት ነገር ከሆነ ይህን ስማችሁንም የምንመዘግበው ስራ እንዲፈጠርላችሁ ነው፣ ወደፊት እናደራጃችኋለን፣ ይሄ ይሄ ነው ብለው አሁን አገር ውስጥ መግባት የያዙትን አቅጣጫ ቢያስይዟቸው ስራ ሊፈጠርልን እኮ ነው፣ ወደ ስራ ልንገባ ነው። እዛ መሰቃየት የለባችሁም፣ መታሰር የለባችሁም፣ መደብደብ የለባችሁም፣ በሰላም ወደ ሀገራችሁ ነው ብለው እዚህ አገር ውስጥ ያሉት ሳውዲ አረቢያ ያላሉ ሰዎች መልእክት ያስተላልፋሉ። ያ ነበር መሆን የሚገባው። መጠለያ መጠለያ እንኳ አልተሰጣቸውም።